You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragun Namasik Nothalan. Mulu program and date madam at the Michelin Maradat, SBS.com.au <laughs> slash Sam ዶክተር ከፍ ያለው መኮንን ቻርተርድ ፕሮፌሽናል ኢንጂነር ናቸው። የፒኤችዲ መመረቂያ ጽሑፋቸውንም ያቀረቡት በአባይ ላይ ነው። ህዳሴ ግድብ በነህ በሶስቱ ሀገራት ውስጥ ውዝግብ አስነስቷል። የግድቡ ሙሌት በግብጽ በኩልም ሆነ በኢትዮጵያ ማ በሱዳን በኩል የበርካታ ህዝቦቻችንን ህይወት ለአደጋ ላይ ይጥላል የሚል በሱዳን በኩል መከራከሪያ ያለ በግብጽ በኩል ከተሆኑም የግብጽን ህልውና ሊጋደር ይችላል ለህልውናችንም አስጊነ በሚል ህዝብ ግንኙነት ወ ስራ በዛ አይነት ቃላት ፍሬም ውስጥ አስቀምጠው እየተከራከሩ ይገኛሉ። ሰሞኑንም ይኸው እስካሁን በአፍሪካ ህብረት በኩል ድርድሮ እየተካሄደ ነው እና ከዚህ አኳያስ በእርግጥ የውሃ ሙሌቱ ተጠባቢነቶ በግብፅና በሱዳን በኩል እንደሚባለው ጉዳት የሚያደርስ ነው፣ ሚዛናዊነትና ምክንያታዊነትን ሳይከተል በእነሱን ህልውና ይጻረራል የሚል አታያለ እንደዚህ አይነት ጥያቄ በጣም ጥሩ ጥያቄ ነው፣ የበሰለ ጥያቄ ነው እየጠየከኝ። ይሄ ለአብዛኛው አድማጭ ግልጽ መሆን አለበት። ምክንያቱም በስሜት የሚሰሩ ነገሮች የሉም። በስሜት የሚሰሩ ነገሮች ባለስሜቱን አካውንተብል፣ ተጠያቂ ያደርጋሉ። ለምሳሌ ጎረቤት ሀገር ጋር ችግር ውስጥ ቢገባ እያንዳንዱ ዋጋ ይከፍላል ማለት ነው። ጎረቤቱም ዋጋ ይከፍላል ጉዳት የደረሰበትም ወረደት ሌላ ይከፍላል ማለት ጉዳ እንደዚሁ ለዋጋ ይከፍላል። ስለዚህ ይህንን አጣሪቼ ለመናገር የግብፅንና የሱዳንን አባይ ጠቀሜታ ትንሽ ወደኋላ ንቼ ጊዜ ከሰጠኝ ጠቅለል አድርጌ ልናገር። በእነሱ መካከል ሁለት ውሎች ናቸው የነበሩት። አንደኛው በአስራ ዘጠኝ መቶ ሀያ ዘጠኝ እንደውልም አይደለም ደብዳቤ መቀያየር ነው የሚለው የዛ ጊዜ ሁለቱንም እንደ እንደ ኮሎኒ እና እንደ ሞግዚት ይዛ የነበረችው እንግሊዝ ስለነበረች ያ በእንግሊዝ እና በእንግሊዝ መሀል ነው ማለት ይቻላል። እንግሊዝ ዋና ፍላጎቷ የዚህ የግብርና ጤትል በተለይ ስላሉት ፋብሪካዎች እንደ ጥሬ እቃ የሚሆኑት የግብርና መስክ ላይ ታተኩር ስለነበረ የራሷ ከፍተኛ ፍላጎት ነበራት። በተለይ ጥጥ ባሆ እንደዚህ እንደዚህ ይመረቱ ስለነበረ ግብራናዎቹንም የምታስፋፋው ራሷ ነበረች እና ውሃው እንዲነካ አትፈልግም ነበረ እና ያ በዛ ውል መሰረት ውሃው የግብፅ ነው ማለት ይቻላል። አብዛኛውን ለግብፅ ነው የተሰጠው። ግብፅ ሱፐርቫይዝ ማድረግ ትችላለች። ሱዳን የምታደረገውን ነገር ቤቶ ነበራት። ማፍረስ ትችላለች። ሱዳን ግብፅን ሳትጠይቅ ምንም ነገር ማድረግ አትችልም። እንደዚህ እንደዚህ ነው እንግዲህ በዛ ጊዜ ሱዳንም ግብፅን እንግሊዝ ማለት ነውና እንግሊዝ ነው ይሄ ብዙም ምንም ትርጉም የለውም። በአስራ ዘጠኝ መቶ ሀምሳ ስድስት አመተ ምህረት ዳም ከዛ በፊት ኢንዲፔንደንሲ ሰልፍ ሩል የሚባለውን አግኝታ ነበረ መሰለኝ ሱዳን ከአስራ ስምንት ሀምሳ ከአስራ ዘጠኝ ሀምሳ ስድስት በፊት ለአንድ አምስት አመት ከዛ ጊዜ ጀምራ ይሄ ውል ለእሷ እንደማይሰራ ጠንቅቃ ትከራከር ነበረ። ልክ ነፃ እንደወጣች ይሄን ውል አልፈልግም አለች። ከዛ ይሄን ውል አልፈልግም ብላ የውሃ መጠኑን ከፍ አድርጋ ነው ኔጎሽየት የተደራደረችው። አርባ አራት ቢሊዮን ሜትር ኪዩብ ነው የሚያስፈልገኝ ብዙ የሻ መሬት አለኝ እዚህ እንደዚህ ነው ብላ ከፍ አድርገችው፣ እስከ ውል እስከሚደርሱም ድረስ ቆዩ። በዛ ምክንያት ለምግባ ስላለ እና የዛ ጊዜ የነበረው ፕሪንስፕል መርሆ ምንድን ነው? ውሃውን ለምንድን ነው የምትጠቀመው ነው እኔ ለግብርና ነው የምጠቀመው ብለ ካልክ ምን ያህል ለግብርና ሊውል የሚችል መሬት አለኝ የሚለውን ጀስቲፋይ ማድረግ ያስፈልጋል፣ ማረጋገጥ ያስፈልጋል። የግብርና ለኢሪጌሽን፣ ለመስኖ የሚለውን ከፍተኛ መሬት ያላት ሱዳን ናት፣ ከግብጽ የተሻለ መጠን። ግን ግብጽ ማልማት ስለጀመረች ለማልማት የተቃረበ እና እንደዚህ ዝም ብሎ ፖቴንሻሊ መስኖ ሊሆን የተለያዩ ነገሮች ናቸው። እንደዛ ብዙ ሲከራከሩ ከቆዩ በኋላ ያንን ውል ፈረሙ። ውሉን ሲፈርሙ የውሃውን መጠን ያውቃሉ። የውሃ መጠን ግብፅ ላይ ሲለካ ጠቅላላ ማለት ነው ከእኛም ጋር የሚሄደው ከታች የሚወጣውን ነጫባ ሆኖ ዘጠና አራት ነጥብ አምስት ኪሎ ሜትር ይሆናል። የትንሿ አስዋን አካባቢ ትንሽ ግድብ ነበረች፣ ትንሽ አስዋን ግድብ የምትባል ይሄ ትልቁ ከመሰራቱ በፊት እዛ ጋር ሲለካ ዘጠና አራት ነጥብ አምስት ቢሊዮን ኪዩቢክ ሜትር ይሆናል። ከዛ ውስጥ የሃይድሮሎጂስቶቹ ካልኩሌት አድርገው አስር ነጥብ አምስቱ ተኖ ሊጠፋ ይችላል ብለው ሰማንያ አራቱን ነው የአባይ አመት አቨሬጅ ብለው ያንን ሲከፋፈሉ ግብፅና ሱዳን፣ ሌሎቹንም ቢጠይቁን በኋላ ላይ ሌሎች ቢጠይቁን ከድርሻችን እንሰጣቸዋለን ብለዋል። ይህንን ለማለት ፈልጌ ነው ብዙ የዘረዘርኩ። ስለዚህ ብዙ መናገር አይችሉም። አሁን እንኳን ለሃይድሮ ፓወር ይቅርና ይህንን ውሃ ማንንም ሳንጠይቅ ውሃዎቹ የሚመጡባቸውንም ሀገሮች ሳናማክር በራሳችን ስለተዋዋልን እነዚህ ሀገሮች ውሃ እንፈልጋለን ብለው ቢሉን አንደኛ በጋራ ነው የምንመልስላቸው ነው የሚለው ህጋቸው። ተስማምተን ነው የምንመልሰው ነው የሚለው በቀላሉ እንደዚህ አይነት ነገር አንቀበልም አይነት ነገር ነው። ግን ከተስማማን ከሁለታችንም ከድርሻችን ነው እኩል እኩል እንዲሰጣቸው ይላል። ስለዚህ የአስራ ዘጠኝ መቶ ሀምሳ ዘጠኙ ፉል ዩቲላይዜሽን ነው የሚለው ሙሉ በሙሉ መጠቀምን ምክንያቱም ያንን ሙሉ በሙሉ ሊገድብ የሚችል ፕሮጀክት ለማቋቋም ተዘጋጅተዋል ኦልሬዲ። በዛም መሰረት ነው ፉል ዩቲላይዜሽን ያሉት ሙሉ በሙሉ እንደዛ ግን ሲሉ ሪዝነብል ናቸው። ቅድም እንዳልኩ ኢትዮጵያ፣ ታች ደግሞ ፕላቶ አገር ያሉት እንደ ዩጋንዳ፣ ኬንያ፣ ታንዛኒያ፣ ብሩንዲ፣ ሩዋንዳ፣ ዛይር እነዚህ የመሳሰሉት ከጠየቁን አንደኛ በመስማማት ነው ማድረግ ያለብን፣ ሁለቱ ግብጽና ሱዳን ማለት ነው። ተስማምተን ግን ከየድርሻችን እንሰጣቸዋለን ብለዋል። ይህንን ብዙ ጊዜ አሁን እዛ አካባቢ የሚናገሩ ሰዎች ይሄን አነሱ። እንኳንስ ተርባይን መቶ የሚያልፈውን ይቅርና ለፍጆታ በመጠን የሚቀነስ ውሃ እንኳ የመስጠት እድል እንዳለ ተናግረዋል ማለት ነው ማንኛውንም ነገር ደግሞ በጋራ ነው ብለዋል ለምሳሌ አሁን ሱዳን ወጣ ብላ ከዚህ ውጭ ወጣ ብላ የተለየ አስተያየት ስታቀርብ በኢትዮጵያ በኩል ከፍተኛ አድናቆት መስጠት መቻል ነበረባቸው በዛ ውል መሰረት ሱዳን ለብቻዋ የራሷን አቋም ሁሉ መግለጽ አትችል በዚህ በአስራ ዘጠኝ መቶ ሀምሳ ዘጠኝ ውል መሰረት እና እኔ ጎረቤት ሀገሮች እንደዚሁ ከእጅ ወጥቶ ሊሆን ይችላል እንጂ መጋነን የለበትም ማለቴ ነው። ምን ጉዳት ሊያደርስ ይችላል የሚለው አሁን ለመሄድ እኔ ጥቅሙን ነው ማየት የሚችለው፣ ምክንያቱም ባደረግኩት ጥናት መሰረት አንድም ጉዳት ማየት እኔ ያልቻልኩ። ሆኖም ግን ግብፅ፣ ለምሳሌ ሞዴል አድርጋ ተናግራለች። ይህን ያህል እንደዚህ ሊጎዳ ይችላል የሚሉትን በቴክኒካዊ በሚመስሉ መንገዶችም አቅርባለች ለምሳሌ በአስር አመት ከተሞላ አስራ አራት ፐርሰንት ውሃ ይጎልብኛል አስራ ስምንት ፐርሰንት ደግሞ የመሬት የእርሻ መሬት አጣለሁ ማጣት ብቻ ሳይሆን ወደ ጨዋማ ይቀየርብኛል በሰባት አመት ደግሞ ከሆነ እንዲያውም የባሰ ሀያ ሁለት ፐርሰንት ውሃ ይጎልብኛል ወደ ሰላሳ ሁለት ነው እንደዚህ ፐርሰንት እርሻ የመስኖ ልማት ጠፍ ይሆንብኛል። በጣም በአጭር ጊዜ በአምስት አመት ደግሞ ኢትዮጵያ ሙሊቱን ከጨረሰች አፋጥና እስከ ሰላሳ ስድስት ፐርሰንት የሚሆን ውሃ ይጎልብኛል። በዛ መሰረት ግማሽ በግማሽ ግማሽ ማለት ቀላል አይደለም። ወደ ሶስት ነጥብ አራት ሚሊዮን ሄክታር ነው ያለሙት እና የዚያን ያህል ግማሽ የመስኖ መረት ጠፋብኛለሁ። ይሄ እውነት አደለም። አንዳንድ ሀይ ሌቨል ሲሙሌሽን እዚህ ስንሰራ ይሄ በፍጹም እውነት አይደለም። ለምን እንደዛ እንደሚሉ እኔ አይገባኝም። ውሀን ለምሳሌ በማባከን የታወቀው ግብፅ ነው። ግብፅ አሁን ወደ አርባ አምስት ፐርሰንት ሀያ አምስት ኪዩቢክ ሜትር የሚሆን በዚህ በሰርፌስ ሪጌሽን ምክንያት ባክን አርባ ዓመት ይሄ ይህ አሁን አርባ አምስት ፐርሰንት የሚለው የጠቅላላ የማሊዳሊንግ ቤዝኝ ውሃ ማለት ነው እዚህ አውስትራሊያ ውስጥ አልዳል ቤዚን ደግሞ ውሃ ማለት አስር ፐርሰንቱ ውሃ በዚህ በስኖይ ግድብ እየተገደበ አስር ፐርሰንቱ አርባ ፐርሰንት የዚህ የኢሪጌሽን አግሪካልቸር ውጤትን ነው እንደ አውስትራሊያ እየሰጠ ያለው እንግዲህ ይህን ያህል ማለት ነው። ይህን ያህል ውሃ ራሳቸው ያባክናሉ። ስለዚህ የነሱ ምክንያት ሌላ ነገር ይመስለኛል። ይህን ያልኩበት አንደኛ ኦልሬዲ ዛሬ ሳይሆን የዛሬ ስልሳ አመት ከጠየቁን እንሰጣቸዋለን ብለዋል። ይሄ አሁን እንግዲህ ዝም ብሎ የሚያልፈውን ውሃ አይደለም ከውስጥ ወስደን ሌሎች ወስደው ሌላ ነገር የሚያውሉትን ውሃ ነው የሚያምሉ እንካፈላለን ያለ። ስለዚህ አሁን የሚናገሩት ነገር ለእኔ ሌላ ትርጉም ነው ይመስለኛል። በአንጻሩ ግን ምን ይጠቀማሉ ያልከውን ለመመለስ ሱዳን ከፍተኛ ጥቅም ታገኛለች። አንደኛ ሱዳን ሙሉ ድርሻውን አልተጠቀመችም። እንዲያውም ረሳሁት እንጂ ያኔ በአስራ ዘጠኝ መቶ ሀምሳ ዘጠኝ ሲዋዋሉ ግድብ ስላልነበራት ያው ይህን የተሰጣትን ውሃ ሙሉ ልትጠቀምበት እንደ ማከራየት ነገር አድርጋ ነበር እስከ አስራ ዘጠኝ መቶ ሰባ ሰባት ዓመተ ምህረት ለግብፅ የራሷን ድርሻ ሰጥታ አስራ ስድስት ሚሊዮን የግብፅ ፓውንድ አይነት ነገር ክራይ ነበራት። ማስታወስ አለብኝ ይህን ነገር ካነበብኩት ቆይቻለሁ። እንደዚህ አይነት ነገር ሁሉ ውሃ ወደ ገንዘብም ቀይረው እንደዚህ ይጠቀማሉ ማለት ነው። ስለዚህ ዛሬም በእርግጥ ብትጠቀምበትም፣ በተሻለ መንገድ ከሌሎች ሀገሮች አስራ ስምንት ነጥብ አምስቱን ቢሊዮን ኪዩቢክ ሜትር ሙሉ በሙሉ የስጥ ቀመቻ አይመስለኝም እና ኢትዮጵያ ውሃ ለመሙላት እንደዚህ ለጊዜያዊ እንትን የሆነ ነገር ብታቆይ ብዙም ጉዳት አደርስባት አንድ ሱ ነው። ሌላው ሱዳን ይሄ ያልተጠበቀ ደራሽ ጎርፍ ከኢትዮጵያ ይመጣባታል። ብዙ ጊዜ አስቀድሞ ቢያውቁ ብዙ ጊዜ ይከላከላሉ። ያውቁታል፣ ይሄዳል። አባይ ግን ሰርፕራይዝ ነው የሚያደርጋቸው። ራሱ ዝም ብሎ ባላወቁት መንገድ ይመጣባቸዋል። ሰው ይገላል፣ ንብረት ያጠፋል። አሁን ባለፈው ዓመት እንኳ ወደ ሰባ ምናምን ሶስት አይሞት አልቀረም። በዚህ በጎርፍ ደራሽ ጎርፍ እስከ ግማሽ ሚሊዮን ድረስ ሰዎች ከየቦታቸው ይፈናቀላሉ። ለዚህ እነሱ መፍትሄ ነው ያገኙት ማለት ትችላል። ልክ ገንዘባቸውን አውጥተው ይሄን ግድብ እንደ መስራት ያህል ነው የሚቆጥሩት። ስለዚህ ለሱዳን ምንም አይነት ጉዳት የለውም። ግብጽ እንዳልኩ ሙሉ በሙሉ ውሃውን መገደብ ስለቻለች ከፈለገች ያው የሚታስተላልፈው ለግብርናና ለመጓጓዣ ነው እንጂ ውሃውን ማቆም ትችላለች። እሷ ዘንድ የውሃው እዚህ ኢትዮጵያ ውስጥ በጊዜያዊነት መቆሙ ማይነር ኢምፓክት ሊኖረው ይችላል። ያም በሌሎች ነገሮች ሊጣጣ ይችላል። ኦፍሴት ሊያደርግ ይችላል። ለምሳሌ አሁን ብዙ ጊዜ የሚነገረው የትነት ነው። የአስዋን ሪዘርቯሩ የውሃው ሰርፌስ ስፋቱ በጣም ሰፊ ነው። ግድቡ የሱዳንን ክልል ሁሉ ያልፋል እና እስከ አምስት መቶ አምሳ ኪሎ ሜትር ነው መስፋት ጀምር ማለት ነው እና ያ ስፋት ስላለው በዛ ስፋት ምክንያት ብዙ ውሃ በትነት ይባክናል። በዚህም ላይ ደግሞ ሞቃት ነው ሀገሩ እና ቅድም ያልኩህን አስር ነጥብ አምስት ቢሊዮን ሜትር ክዩ የሚጠፋውን እነሱ በንዝላልነት ወይንም ውሃው እንደ ልብ ስላለ የሚፈልጉትን የድሮ የፌሮን አይነት መስኖ ልማት በመጠቀም የሚያባክኑትን እንደዛ እንደዛ ላይ ቢሰሩ አሁን ኢትዮጵያ ለተወሰነ ጊዜ የያዘችው አራት መቶ አምስት ቢሊዮን ኪዩቢክ ሜትር ምንም አይነት ጉዳት አሪ ላይ አያደርስም። የዚህ የኢትዮጵያ አሁን ሰርፌሱ አነስተኛ ስለሆነ በሁለት መቶ ሰማኒያ ፐርሰንት ያህል ነው የሚያንሰው ሙሉ በሙሉ አሁን ኢትዮጵያ ውስጥ ያለው ተገድቦ ሪዘርቫሩ ቢፈጠር ሪዘርቫሩ የሚሸፍነው ስፋት እና በዛ ስፋት ምክንያት ከላዩ ላይ የሚነሳው ተን ኦኖሚ ኢቫፖሬሽን ከአስዋን ሪቨር ጋር ሲነጻጸር ስፋቱ ሁለት መቶ ሰማንያ ያህል ነው የሚቀንሰው። እንግዲህ አንዱ የኢቫፖሬሽን ወይም ተን የወለሉ ስፋት ማለት ነው፣ የሳርፌሱ ስፋት ነው። ይህንን ኢቭን ፕሮፖርሽናሊ አናደርግም እንጂ ኢትዮጵያ ውስጥ ይቺ የተቀመጠችው የአንድ አመት አራት ነጥብ አምስት ቢሊዮን ሜትር ኪዩብ ልትተርፍ ትችላለች ማለት ነው። ከዛ ትነት እና ምንም ጉዳት አደርስባቸውም። ይሄ መታወቅ አለበት። ለዚህ ነው ወደ ማብራራት የሄድኩኝ። ጥቅም ነው የሚሰጠው። ኢትዮጵያ እንዲያውም ማድረግ ያለባት ለግብፅ እና ለሱዳን ይሄ ግድብ ሊሰጥ የሚችለውን ጥቅም ኢንዲፔንደንት የሆኑ ሀገሮች እነዚህ እናስታርቃለን፣ እንደዚህ እናደረጋለን የሚሉት እና ጥሩ አድማጮች ነን የሚሉ ሀገሮች እዛ ላይ ጥናት አደስ ደርገው ወይም የጥናቱን ዋጋ ከፍለው እነዚህ ሁለቱ ሀገሮች የሚያገኙት በነፊት ታውቆ ለዚህ ግድብ እንዳውም ክፍያ እንዲውል ኢትዮጵያ ቤል ነው መላክ ያለባት ብዬ ገምታለሁ። ይሄንን በስሜት አይደለም የማወራው ምክንያቱም በገንዘብ ሊለኩ የሚችሉ ጠቀሜታዎች አሉና እነዛን ደግሞ ጠቀሜታዎች የመካስ ግዴታም ሊኖር ይችላል። በነዚህ በምልህ የቅድሙ የዓለም አቀፍ ሕግና መርሆች መሰረት ዳም ኢትዮጵያ እንደዛ ላይ ብታተኩር ጥሩ ይመስለኛል። በዚሁ አጋጣሚስ በተለይም ኢትዮጵያ ውስጥ ላሉ በዚህ በህዳሴ ግድብ ዙሪያ ተሰባርተው ላሉ ምህንድስና ባለሙያዎች እንደዚሁም ለፖሊሲ ቀራጮችና አዲስ ወጣት ጀማሪ ተመራማሪዎች በአባይ ዙሪያ ላይ ለሚያካሄዱት ምርምር ምን የሚያጋሩት ምክር ሀሳብ ይኖራል ወይል? አንደኛ ለምንድን ነው ይሄ ሁሉ ጥቅም እያለው ግድቡ በዚህ ላይ ደግሞ የነሱም የበፊቱ ውል ይሄን ሳፈርስ የድሮውን ለምሳሌ የአጼ ሚኒልክ በአጼ ሚኒልክም ያንን ስንመለከት ተዛብቶ ነው የሚነገረው። እንዳውም ይሄም ጥያቄ ከመለስ ወት ወደዛ አስራ አስራ ዘጠኝ መቶ ዜሮ ሁለት ውል የውሃ ውል አልነበረ። የሚገርም ነገር የውሃ ስሙ ራሱ የውሃ ውል አልነበረ። ሙሉ የክልል ውል ነው የነበረው። እነዚህ የሱዳን ክልል ከታች ከኤርትራ ጀምሮ እስከ ታች እስከ ደቡብ ሱዳን ክልል እና እዛ ጊዜ ደግሞ እንግሊዝ የባቡር መንገድ መስራት ትፈልጋለች። ከዩጋንዳ እስከ ሱዳን በኢትዮጵያ በኩል እንዲያልፍ ስለፈለገች እነዚህ ውሎች ናቸው እና አምስት አርቲክሎች ነበሩት። ከአምስቱ አንዱ ነው ስለ ውሃ የሚያወራው። ያውን በፍጹም የሱዳንን ስም የግብፅን ስም አያነሳም። ሱዳን ነው የሚለው ሁለት የተለያየ ትርጉም ነው የነበረው ሪቨርስ ነው እንደዚህ ተገለባብጦ ማለት ነው እንግሊዝኛው ላይ እኔ ሳላውቅ ትላለች እንግሊዝ እንደዚህ ኢትዮጵያ ውስጥ እንደዚህ እንደዚህ ነገሮች እኔ ሳላውቅ አሬስት መደረግ የለበትም ውሃ የአፄ ምኒልክ ደግሞ እኔ ሳላውቅ ሌሎች ታች ያሉ ሀገሮች ግድብ መፍጠር ውሃውን መያዝ የለባቸውም ነው ያ ብቻ አይደለም ሙሉ የሚጸድቀው ንጉስ ኤድዋርድ ሰባተኛ አጽድቀው ኖቲፊኬሽኑን ለአፄ ሚኒሊክ ከላኩ በኋላ ነው የሚጸድቀው። ሌላ ቲፋድ እንግዲህ እኔ ብዙ ፈልጌ ነበር ማግኘት አልቻልኩም። ያን የጥናት ሳደርግ ንጉስ ኤድዋርድ ሰባተኛ ይሄንን የተፈረመውን ውል ውሉን የፈረመው የሆነ ኮሎኔል ነው ኮሎኔል ጆን ሀሪንግተን የሚባል ነው አዲስ አበባ መጥቶ እሱ የፈረመው። እዛ ውሉላ ነው የሚናገረው ንጉሱ ካጸደቁት ነው የሚጸድቀው ይላል። አንድ ይሄ ነው በሁለተኛ ደረጃ ደግሞ ሁሉ በቦርደር ነው። ቦርደር ላይ ስለሆነ እንግሊዝም አፍርሳለች። ለምሳሌ የጣሊያንን መውረር ተቀብላለች። ስለዚህ እንደዚህ አይነት ነገር ውስጥ ከገባች ሌሎች ውሎች አብሮ ይፈርሳሉ ማለት ነው። እንግዲህ በነዚህ በነዚህ ምክንያት እንደዚህ ነገር ብለው ማንሳታቸው ምንም ጥቅምን ባይኖረው እና እንካ ሰላምታም ባያስፈልገው እንዲሁ መናገር የሚፈልጉት ሰዎች ስለ እንደዚህ ስለውሉም ግልጽ አድርገው ማቅረብ ይኖርባቸዋል ማለት ነው ለህዝቡ። እንደም እንዳልከውን አሁን ሰምራይዝ ለማድረግ ውሃው የውሃ ውል አልነበረም። የኮሎኒ የባውንደሪ ውል ነው። የዚህ የፕሮጀክቶችን የመስራት ውል ነው። ፕሮጀክቶቹ ደግሞ የትራንስፖርት የግብፅ ኮሎኒ ሀገሮች እንደዚህ እርስ በርስ እንዲገናኙ በኢትዮጵያ በኩል አልፈው ኢትዮጵያ የሆነ መሬት እንድሰጥ ነው እና አንድ አንቀጽ ነጭ እንትን አሪስቱም የውሃ አርስታይል የቦርደር የምናምን እንደዚህ እንደዚህ ነው የሚለው። አንድ ይሄ ነው ትልቁ ጥያቄ ጠየከኝ ነገር። እንደዚህ ግብፅን በተመለከተ አሁን ለምሳሌ ጥናት ማድረግ ያለባቸው በተለይ ወጣቶች፣ ልምዱም ባይኖራቸው፣ ስለዚህ ስለ ወንዙ በቂ ሙቀት እና ኤክስፒሪንስም ባይኖራቸው፣ በኢኖቬቲቭ ጭንቅላታቸው ምንድን ነው እንደዚህ ግብፅን የሚያደርጋት የሚለውን ቢያጠኑ፣ ስለዚህ ሩት ኮዙን ሄደው ማግኘት የሚችሉ ይመስለኛል። ችግርስ አይኖር አንድ አንደኛ ኦልሬዲ ይሄ ሊኖር እንደሚችል ከሱዳን ጋር የተዋሉት ውል በግንዛቤ ውስጥ አስገብተዋል፣ እና ያው የሚጠብቁት ነገር ነው። ሁለተኛ ደረጃ ደግሞ ይሄ ግድብ ጥቅም ነው እንጂ ጉዳት አይሰጥም፣ እና ለምንድን ነው የተሯሯጡ የሚያጋንኑት? ከዚህ አንደኛ ምንድን ነው የሚያገኘው ጥቅም፣ ለምንስ እንደዛ አደረጉ የሚለው ጥሩ የሪሰርች ቶፒክ ሊሆን ይችላል ብዬ ነው የምገምተው። አንድ ይሄ ነው። ኢትዮጵያ ምን ማድረግ አለባት? ይህ የኔ ፉል ኦፒኒየን ነው፣ ከፈለጉ ነው የሚቀበሉት። የኔ ፉል ኦፒኒየን አንደኛ ከሱዳን ጋር ያለውን ዲፕሎማሲያዊ ግንኙነት ማጠናከር ብቻ ሳይሆን ፕሮጀክቶችንም አብሮ የመስራት ጋር መሄድ። ጊዜ አግኝተን አላብራራውም እንጂ ብዙ ሀገሮች አብረው ነው የሚሰሩት። አብረው ነው የሚሰሩት ማለት ይችላል እንዲያውም እዚህ ጋር ውሃው ይቀመጥልኝ እዚያ አንተ ሀገር ውስጥ እየተባባሉ ነው የሚሰሩ። ክለቱንም አብሮ ነው የሚቆጣጠሩ። ይሄ በጠብ አይደለም፣ በረብሻ በምናምን አይደለም። ምክንያቱም ግልጽ ያሉ ሕጎች ስላሉ እንደዚህ ሲቹዌሽን፣ እንደዚህ አይነት ሁኔታ በሌለበት፣ አንደኛ ኢትዮጵያ ማንኛውንም ውል በመፈረም መጣደፍ የለባት። ይልቁንስ ለጎረቤቶቿ ጥሩ ጥሩ መናገር ጥሩ ጥሩ ነገር መናገር ጥሩ ጎረቤቶች እንደሆኑ ብዙ ባህል፣ ሃይማኖት እንደዚህ እምነት ሼር እንደምናደረግ ለወደፊትም አብረን አገሮቻቸውን ማልማት እንደምንችል ንጎዳዳ እንጎዳዳ እንደዚህ እንደዚህ አይነት ነገር ፕሮፓጋንዳ አንድ ፕሮፓጋንዳ ሳይሆን በቅን መንፈስ ላይ የተመሰረተ እንደዚህ አይነት ሀሳብ ለወደፊት ቢኖር፣ ዋናው የኢትዮጵያ የራሷን የውጭ የውስጥ ፖለቲካዎችን መፍታት የራሷን የውጭ ጉዳይ የውስጥ ጉዳዮች ትልቁ ነገር ለኢትዮጵያ ነው ነው እንዲያውም እነሱ ጋር ቢሆን ጊዜንም ጎረቤት ሀገሮች ጋር ባለው መነታረክ አላጠፋም። ስለዚህ ዲሞክራሲያዊ በሆነ መንገድ ስነ ልቦናዊ በሆነ መንገድ የራሳችንን የውስጥ ችግሮች ማስተካከል ምክንያቱም የኢትዮጵያ ዊክነስ የሆነው ይሄ ነው። ግብጽ ለምሳሌ ጦርነቶችን አድርጋለች ከኢትዮጵያ ጋር አዲስ ነገር አይደለም። የመጨረሻው እንዳውም ራስ አሉላ ራስ የሆኑበት ጦርነት ነው፣ አሸንፈው ያሸነፉትን ፈረንጆችን ጭምር አሸንፈ ነው ከዚህ ከኮንፌዴሬት የመጡ ጀነራሎች ነበሩ። በአስራ አንድ መቶ ሰባ አምስት ጉራ በተባለው ቦታ እዚ ኤርትራ ውስጥ መሰለኝ ለመዋጋት የመጡ ወደ አስራ ከስምንት እስከ አስራ ሁለት ሺ ሰራዊት ነው ተማርኮ ተሸንፎ የሄደው እና እንዳልኩ ከዛ ጦርነት በፊት ራሰ ሉላ ሻለቃ ነበሩ። ይሄ ነው እና አንደኛ ችግራቸውን በራሳቸው ማስተካከል ግድቡን በአጭር ጊዜ ውስጥ ሰርተው መጨረስ እንትኖቹን ደግሞ እነዚህ ባለሙያዎችን ኮኔት ማድረግ ሪሶርስን ኮልኔት ማድረግ ለምሳሌ በዲፕሎማሲ፣ በፖለቲካ፣ በፋይናንስ፣ በኢኮኖሚክሱ፣ ርቅ ፐብሊክ ሪሌሽኑ፣ በኮሚኒቲው፣ በቴክኒክ እውቀት ያላቸውን ማምጣት፣ ገንዘብ እንዲዋጣ ማድረግ የሚመስለኝ ይሄ ነው እና ህዝቡን ደግሞ በተለይ የዓለም አቀፉን ህዝብ ስለ አባይ ማስተማር፣ የት እንደሚመነጭ እንዴት እንደሆነ ህዝቡ እንዲያውቅ ማድረግ የተለያዩ ሀገሮች ግብጾች የመዋጋት ምንም እንትንም የላቸውም። አይዋጉም፣ ምንም እንደማያዋጣ ያውቃሉ፣ እና የውጋ የሚባል ነገር የለም። ስለዚህ ከነሱ ጋር አለመነታረክ፣ ውል ለመፈረም አለመቸኮል፣ የዚህም ደግሞ ለእነሱ የሚተርፈውን ትርፍ ደግሞ ካልኩሌት አድርገው ይሄው አግዙን ብሎ ቢል ለእነሱ መልአክ እና ወደሚቀጥለው ደግሞ ግድብ ወደሚቀጥለው ልማት ደግሞ መሄድ። ይህንን ነው እኔ የምናገረው። ዶክተር ከፍያለ መኮንን የቻርተርድ ፕሮፌሽናል ኢንጂነር ፕሮጀክት ስራ አስኪያጅ፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለን። ም ካሳሁን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።